አቶ ዮሐንስና ወይዘሮ ሜሪ ኢትዮጵያን በመኪናቸው እየዞሩ ለማየት ተስማሙ። ወይዘሮ ሜሪ ለጉዟቸው የሚያስፈልጋቸውን ነገር ሁሉ አስቀድማ ማዘጋጀት ጀመረች። አቶ ዮሐንስም በበኩሉ ሥራውን ጨርሶ ለጉዞ ተዘጋጀ። ዝግጅቱ ካለቀ በኋላ ዕቃቸውን በመኪናቸው ጭነው ወደ አዋሽ ጉዟቸውን ጀመሩ። አዋሽ ከተማ እንደደረሱ የመኪናቸው ጎማ በድንገት ተነፈሰባቸው። የተነፈሰውን ጎማ ለማሳደስ ወደ አንድ ትንሽ ጋራጅ ለመሄድ ፈለጉ። በመንገዳቸው ላይ አቶ ከበደን ስላገኙት ጋራዥ የሚገኝበትን ቦታ ጠየቁት። አቶ ከበደን በቀጥታ ወደ ጋራዡ ስለመራቸው መኪናቸውን ወስደው ጎማቸውን አስነፉ። ጥያቄዎች፣ አቶ ዮሐንስና ወይዘሮ ሜሪ ምን ለማየት ተስማሙ? ወይዘሮ ሜሪ ምን አዘጋጀች? አቶ ዮሐንስ ምን አደረገ? ከዝግጅቱ በኋላ ምን አደረጉ? እቃቸውን በምን ጫኑ? በመኪናቸው ወዴት ሄዱ? አዋሽ ከተማ ሲደርሱ ምን ነገር አገኛቸው? ጎማቸውን ለማሳደስ ወዴት ሄዱ? በመንገዳቸው ላይ ማንን አገኙ? አቶ ከበደ ምን ጠየቁት? በመጨረሻ ምን አደረጉ? በመኪና መጓዝ ተወዳለህ? This is the end of Unit 13.